የተባበሩት መንግስታት ድርጅት በደቡባዊ የአፍሪካ ክፍል 60 ሚሊዮን የሚገመቱ ሰዎች በኤልኒኞ ምክንያት በተፈጠረው ድርቅ ለምግብ ዋስትና እጦት ተዳርገዋል ብሏል ችግሩ ያለው በማላዊ ዛምቢያ ና ዚምባብዌ ብቻ ሳይሆን አለም አቀፍ የእርዳታ ጥሪዎችን ባቀረቡ ሀገራት ጭምር ነው ሲልም ዘግቧል እንዲሁም ደግሞ የኮሎምበስ ማቪንጋን ዘገባ ደረጀ ደስታ እንደሚከተለው አጠናቅሮታል የተባበሩት መንግስታት የምግብና የእርሻ ድርጅት ባወጣው መግለጫ አንጎላ፣ ኢስዋቲኒ፣ ማዳጋስካር፣ ሞዛምቢክ እና ታንዛኒያ በደቡባዊ አፍሪካ በተከሰተው ድርቅ እየተጎዱ ነው። ከሀራሬ በስተ ደቡብ 100 ኪሎ ሜትር ርቀት ላይ የምትኖረው ፕላዴስኪስ ማዲዚካትሬ ድርቁን ለመቋቋም ከሚታገሉት ሚሊዮኖች አንዷ ናት። ሰብሎቿ ደርቀው ከረገፉ በኋላ የዓለም ምግብ ፕሮግራም አራት ልጆቿን ለመንከባከብ የምትጠቀምበትን በወር 65 ዶላር እያገኘች ነው። ከገንዘቡ 25 ዶላር የሚሆነው ለምግብ ሲሆን 20 ዶላሩ ለትምህርት ቤት ክፍያ ይውላል። እዚያ ብዙ ያልተከፈለ ዳለኝ። ከዚያ የቀረውን 20 ዶላር ከበረታ ብረት ፋስና መጥረቢያ የመሸጥ ስራዬን ለማሻሻል እሰራበታለሁ። ያ እያገዘኝ ነው። የዓለም ምግብ ድርጅት ምናልባት እርዳታውን ለተጨማሪ ለሁለት ሶስት ወራት እንደሚያራዝም ተስፋ አደርጋለሁ። ስለዚህ ጥቂት ነገሮች ስላሉኝ የንግድ ስራዬን አቅም ማሳደግ እችላለሁ። በዚህ መንገድ በማገኘው ትርፍ ልጆቼን እጠብቃለሁ። ከልጆቼ ጋር ለልመና ወደ ጎዳና እንወጣም። የዓለም ምግብ ድርጅት በሚቀጥለው ወር በማዲዝ ካትሪ አካባቢ እርዳታውን ያጠናክራል። ነገር ግን ድርጅቱ በቅርቡ የኤልኒኖ ድርቅ ተጽዕኖ እየጠነከረ በመጣበት በመላው ዚምባብዌ እንደገና ለመጀመር ተስፋ ያደርጋል። በቅርቡ በዛምቢያ ዋና ከተማ ሉሳካ በስካይፕ በሰጡት ቃለ ምልልስ የድርቅን ተጽዕኖ ለመገምገም ወደ ክልሉ የሄዱት የዓለም ምግብ ድርጅት ዋና ዳይሬክተር ሲንዲ ማኬን